የኢራቅና ሌቫንቶች እስላማዊ መንግስት ወይም በምህጻር ኢሴል ተብሎ የሚጠራው ታጣቂ ቡድን ኢራቅ ውስጥ የተያዙትን የያዙትን ግስጋሴ ለማስቆም ስትል ሀገራቸው ከረጅም ጊዜ ባላንጣዋ ኢራን ጋር አብራ ለመስራት ዝግጁ መሆኗን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ኢሴል ኢራቅና ሶሪያን ያቀፈ እስላማዊ የካሊፋ ግዛት ለመፍጠር እያካሄደ ላለው ትግሉ ከሱኒ ሙስሊም እምነት ተከታዮች ድጋፍ እየበዛለት መሆኑን አስታውቀዋል። ዘጋቢያችን ቪክተር ቢቲ ያጠናቀረው ዘገባ አለ። ሶሎሞን አባታ ያቀርባል። ሊያበረክት የሚችለው ገንቢ ነገር እስከወጣው ድረስ የኦባማ አስተዳደር ከኢራን ጋር ለመነጋገር ዝግጁ ነው ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ከያሁ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኢራቅን አህዳዊነትና ሉዓላዊነት እስካከበረች፣ የመንግስቱን መልሶ የመቆም አቅሙን እስካጠናከረች አሁን ባለንበት ሁኔታ ነገሮችን ደረጃ በደረጃ ማየት ያለብን ይመስለኛል። ሆኖም እውነተኛ መረጋጋትን፣ ህገ መንግሥቱን፣ የምርጫ ሂደቶችን እስካከበረ የአንዱን ቡድን የበላይነት በሌላው ላይ የሚጭን ሳይሆን ኢራቃውያንን ሁሉንም የሚወክላቸውን መንግስት እንዲያቋቋሙ ማገዝን እስካበረታታ ማንኛውንም ነገር ከግምት ውጭ ማድረግ አንፈልግም። ሁሉንም የሚያቀፍ መሆን አለበት። ባለፉት ጥቂት ዓመታት ውስጥ ከታዩት ግዙፍ ችግሮች አንዱ ይሄው ነው። ሁከትን የሚቀንስ ከሀገሪቱ የውጭ የሽብር ፈጠራ ኃይሎችን የሚያጠፋ ሀገሪቱን ከመበታተን የሚያድናት ምንም መፍትሄ ካለ ዋሽንግተን አብራ ለመስራት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ተናግረዋል። ይሁን እንጂ በተለይ ይህንን የኢራቅና ሌቫንቶች እስላማዊ መንግሥት ቡድንን እንቅስቃሴ ማስቆም አስፈላጊነት ከዚያም የሰፋ ምክንያት አለው። ጆን ኬሪ እዚያው ተወስነው የሚቀሩ አይደሉም። አውሮፓን፣ አሜሪካንና ሌሎችንም ህዝቦች ለመጉዳት የተነሱ ናቸው። ለዚህ ነው ከሌሎች ጋር መነጋገር፣ ይህንን ጉዳይ ለመያዝ የሚደረገውን ጥረት መምራት አለብን ብለን የምናምነው፤ እያደረግን ያለነውም ይህንኑ ነው። በአውስትራሊያው ሞናሽ ዩኒቨርሲቲ ኢስላምና ዘመናዊው ዓለም ማዕከል የሚባለው ተቋም ዳይሬክተር ግሬግ ባርተን ሲናገሩ የአሜሪካና የኢራን ውይይት እጅግ አስፈላጊና ጠቃሚ ነው ብለዋል። ኢራን በበኩሏ በጠቅላይ ሚኒስትር ኑሪ አልማሊኪ የሚመራ ወዳጅና የተረጋጋ ሺአ መንግሥት ያላት ኢራቅ እንድትኖር እንደምትፈልግ የጠቆሙት ባርተን በሱኒ ጂሃዲስቶች የቆመ ጠላት መንግሥት ጎረቤቷ ቢሆን ኢራንን ይበልጥ እንደሚያሰጋትና እንደሚያስፈራትም አመልክተዋል። አሁን እየታየ ላለው ሁኔታ የአልማሊኪ መንግስት መፍትሄ ሲያበጅ የወታደሮቹን ያህል ለፖለቲካውም መፍትሄ ትኩረት እንዲሰጥ በማድረጉ በኩል ኢራናውያኑ ምናልባት ከአሜሪካ ጋር መስራት ሳይችሉ አይቀሩም። ኢሲል ይህንን ያህል ግዛት ሊቆጣጠር የቻለው እኮ የሀገሬው ሰው በባግዳድ ላይ ጥርሱን በመንከሱ ጥላቻን በማየሉ ነው። ባግዳድ በሰሜን ምስራቅ ያሉትን ኩርዶች መተማመን እንዲያድርባቸው ከጣረች ከባግዳድ በስተሰሜን ምዕራብ ባለው የሱኒ ሙስሊሞች ክልል ውስጥም እንዲሁ ከሰራች የኢሲልን ጭራቃዊ የሞራል ድንጋጌ አካሄድ ለራሷ ጥቅም ልታወል ትችላለች። በዚህም የመንግስቱ ኃይሎች ቢያንስ የተወሰዱባቸውን ከተሞች መልሰው ለመቆጣጠር፣ ሞሱልንም መልሰው ለመያዝ የሚያስችላቸውን አጋጣሚ ሊፈጥሩ ይላሉ። የኢሲል ግብ እኮ ይላሉ ባርተን፣ ባግዳድን መውረር ባግዳድን መጣል አይደለም ይልቅ በምስራቅ ሶሪያና በሰሜን ማዕከል ኢራቅ ላይ የሚቆም እስላማዊ ካሊፌት ወይም የካሊፋ መንግስት መመስረት እንጂ። እንግዲህ አሁን ባሉበት ደረጃ ያንን ህልማቸውን ይጨብጡ ዘንድ ደፉ ላይ ቆመዋል አሉ ባርተን። ለጊዜው ለመመለስ አስቸጋሪ የሚሆነው ጥያቄ የተቆጣጠሯቸውን ግዛቶች እንደያዙ መዝለቅ ይችላሉ ወይ ነው። ይሄ ጭካኔና አረመኔነት በእጅጉ የበዛበት ቀንበራቸውና ሸክማቸው ሱኒዎቹን ራሳቸውን ሊያስነሳባቸው እንደሚችል ባርተን ይተነበያሉ። የኢሲል የኢራቅና የሌቫንቶች እስላማዊ መንግሥት የገንዘብ ምንጭ የት ነው ለመሆኑ? ለጊዜው በግልጽ የሚታይ እጅ የለም ብሏል አልጀዚራ በብዙ ዘገባዎቹ። የአውስትራሊያው ሞናሽ ዩኒቨርሲቲ ባርተንም ቢሆኑ ለዚህ ጥያቄ የጠራ መልስ የላቸውም። ብር የሚያቀብላቸው መንግሥት አለ ብሎ ለመናገርና ይህንንም በማስረጃ ለማስረገጥ በውኑ ከባድ ነው ባይ ናቸው። ጉዳዩ ውስብስብ ነው። ሰዎች ግን በግል እጃቸው ላያርፍ፣ ቋታቸው ላይነጥፍ ይችላል ከሳውዲ አረቢያ ከቃታር ከኩዌት ከሌሎችም የፋርስ ባህረ ስላጤ አገሮች የሚጎርፉ ብዙ የግል ልገሳዎች አሉ። ኢሲል ራሱም ቢሆን በቅርቡ የሶሪያን ምስራቅ የከርሰ ምድር ዘይት ማሳዎችን በኃይል ተቆጣጥሮ የራሱን የገንዘብ ምንጭ ፈጥሯል። ድፍድፍ ዘይት ይሸጣል። አሁን ደግሞ ኢራቅ ውስጥ ሞሱሉን ያዘ። ከዚያ ደግሞ ብዙ ገንዘብ፣ ወርቅ እና ወታደራዊ ትጥቅ ዘረፈ፣ ማረከ። ስለዚህ ገንዘብና መሳሪያን በተመለከተ ተደላድለው የተቀመጡ ነው የሚመስለው። እንግዲህ ይልቅ የሚያሳስባቸው አሁን እየተንጎራደዱበት ያሉት ህዝባዊ ወረት የሱኒዎች ድጋፍ ባለበት ይዘልቃሉ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጀኒፈር ሳኪ ትናንት ሰጥተውት በነበረ መግለጫ ለኢሲል ድጋፍ ከሶሪያ እንደሚጎርፍ አሜሪካ እንደምትገነዘብ አመልክተዋል። አሜሪካ ከኢራቅ ጎረቤቶች ጋር ፍቅር ውስጥ መግባት፣ መጨባበጥ፣ አብራ መስራት ካለባት አውራ ጉዳዮች አንዱም ይኸው ነው።